ማህደረ ዜና የጀርመን ውጭ ጉዳይ ሚኒስትር ዚግማር ጋብርኤል ባለፈው ሳምንት ጠየቁ፣ ዓለም ስንት ቀውስ ታስተናግዳለች? ብለው። ዓለም በቦምብ ፈንጂ፣ በሚሳይል መኪና ይሸበራል ከአፍጋኒስታን እስከ ሶማሊያ፣ ከሶሪያ እስከ ደቡብ ሱዳን፣ ከዩክሬን እስከ የመን በጦርነት በሽታ ረሃብ የሚያልቀውን ህዝብ ይቆጥራል ይቀብራለም። ሰሞኑን ደግሞ ከፒዮንግዮንግ ከዋሽንግተን፣ ከቶኪዮና ሶል በሚሰማው የጦርነት ዛቻ ፉከራ ይሸማቀቃል። በኒኩሌር ቦምብ ለመደባደብ የሚዛዛቱት መንግስታት ከየመሪዎቻቸው ፉከራ ወደ ወታደሮቻቸው የጦር ልምምድ ተሸጋግረዋል። ቀጥሎስ እንጃ። ብቻ አብረን ላፍታን ጠይቅ። ፕሬዚደንት ሃሪ ኤስ ትሩማን በይፋ ያወጁት በገቢር ከወሰኑት ጋር መጣጣሙ ለሩቁ ታዛቢ ግራ አጋቢ ነበር። ያኔ ጦርነት እንጠላለን አሉ፣ ግን በሰሜን ኮሪያ ላይ ይፋ ጦርነት አወጁ ሰኔ 27 1950። ዘመኑ በሙሉ እንደ ጎርጎሪያኑ አቆጣጠር ነው። ጦርነት እንጠላለን፣ ሰው እንወዳለን ግን ሲያጠፉ ዝም ብለን አናይም። ከኢትዮጵያ እስከ ቱርክ ከአውሮፓ እስከ ደቡብ አሜሪካ ያሉ ሀገራትን ያስከተለችው ዩናይትድ ስቴትስና በሶቪየት ህብረትና በቻይና የምትደገፈው ሰሜን ኮሪያ ሶስት ዓመት ተዋጉ። ሚሊዮኖች አለቁ። ብዙ ሚሊዮኖች ተሰደዱ። በቢሊዮን ዶላር የሚቆጠር ሀብት ንብረት ወደመ። ኮሪያም ለሁለት እንደተገመሰች ቀረች። ሁለተኛው የዓለም ጦርነት ካደረሰበት እልቂት ጥፋት በቅጡ ያላገገመው ዓለም የኮሪያ ልሳነ ምድርን በሌላ ጦርነት ማንደዱ ያነሰ ይመስል ለመጪው ትውልድ የሚቀጥል ቂም በቀል ንትርክ ፍጥጫን አዳፈነ። ዋነኛ ተዋጊዎች በ1953 የተፈራረሙት የተኩስ አቁሙል ዘላቂ ሰላም ለማውረድም ዳግም ውጊያ ለመግጠምም እንደተፋጠጡ ለመቀጠልም በር የሚከፍት አይነት ነበረ። ተፈራራሚዎች ሰላማዊውን መንገድ እንዲመርጡ በጦርነቱ ዘመድ ወዳጁ ያለቀበት ሀገሩ ሁለት የተገመሰበት ተሳቆ እንዲኖር የተፈረደበት ሕዝብ ተፈራራሚዎችና ተኪዎቻቸው የመጀመሪያውን አማራጭ ገቢር እንዲያደርጉ ባገኘው አጋጣሚ ሁሉ መጠየቁ አልቀረም። ዛሬም በአደባባይ ይሰለፋል፣ ሰላም እንዲወርድ ይጠይቃል። የደቡብ ኮሪያና የዩናይትድ ስቴትስ ጦር ዛሬ የጋራ ወታደራዊ ልምምድ ጀምረዋል። ማድረግ የሚገባው ተገቢው ነገር ልምምዱን መቀነስ ወይም ጨርሶ ማቆም ነው። ምክንያቱም ውጥረት ባየለበት በአሁኑ ወቅት የሚደረገው ልምምድ ሰሜን ኮሪያን ለጠብ የሚጋብዝ ነው። ቢል ክሊንተን የዋሽንግተንን ኪም ዴ ጁንግ የሶልን ኪም ጆንግ ኢል የፒዮንግዮንግን አብያተ መንግስታት በተቆጣጠሩበት በ1990ዎቹ መጀመሪያ ላይ የየህዝባቸውን ጥያቄና ፍላጎት ያደመጡ መስለው ነበረ። ሦስቱ መሪዎች ያደረጉት ድርድር፣ ውይይት፣ ስምምነት በተቀረው ዓለም ዘንድም የሰላም ተስፋ ፈንጥቆ ነበረ። ሁሉም ግን ባፍታ ተዳፍኖ ከዚያ በፊት የነበረው ውጥረት ብሶ ቀጠለ። ክሊንተንን የተኩት ጆርጅ ደብሊው ቡሽ ከአፍጋኒስታን እስከ ኢራቅ የለኮሱት ጦርነት ዛሬም ድረስ መቶ ሺዎችን እያረገፈ ነው። የቡሽን አስተምህሮ የተከተሉት የፈረንሳይና የብሪታንያ መሪዎች ቡሽን የተኩትን ፕሬዝደንት ባራክ ኦባማን አስከትለው ሊቢያ ላይ የከፈቱት ጦርነት ዳፋው ለምዕራብና ሰሜን አፍሪቃ ሀገራትም ተርፏል። ሶሪያም ከጥንታዊ ታሪካዊ ሀገርነት ወደ ከሰል አመድ ክምርነት እየተለወጠች ነው። አፍሪቃም ከሱማሊያም እስከ ኮንጎ ዲሞክራቲክ ሪፑብሊክ ከኢትዮ ኤርትራ ድንበር እስከ ደቡብ ሱዳን ከማሊ እስከ ናይጄሪያ በውጊያ ግጭት፣ ፍጥጫ እየተንቀረቀበች ነው። ከየመን እስከ ዩክሬን ከጦርነት ረሃብ፣ በሽታ ሌላም ሌላ ነገር በርግጥ። አይሰማም የሞስኮ ዋሽንግተን ብራስልሶች ሽኩቻም ወደ ቀዝቃዛው ዘመን ፍጥጫ እየናረ ነው። በዚህ ሰሞን ደግሞ የሰሜን ኮሪያና የዩናይትድ ስቴትስ መሪዎች አያት አባቶቻቸው ያዳፈኑትን እሳት መገላለጥ ጀመሩ። ሰሜን ኮሪያ በዩናይትድ ስቴትስ ላይ መዛቷን ማቆም አለባት። ዓለም ከዚህ ቀደም አይቶት የማያውቀው እሳትና እቶን ይወርድባቸዋል። ፕሬዚደንት ዶናልድ ትራምፕ ይህ ጽንኛን በባቸ ከዚህ በፊት የተገለጠው የኮሪያ ህዝባዊ ስልታዊ ጦር ጓምን በአንድ ጊዜ በተለያዩ አቅጣጫዎች ለመምታት የሚያስችለውን ስልት እየከለሰ ነው። የጠላትን ጦር የማጥቃት አቅም በመስበር ለዩናይትድ ስቴትስ ጥብቅ ማስጠንቀቂያ ለመስጠት ጓም የሚገኘውን ዋና ዋና የጦር ሰፈር በአራት ህዋሶንግ 12 የመካከለኛ ርቀት ተምዘግዛጊ ሚሳይል ለመምታት ታቅዷል። የፒዮንግዮንጎቻ ጸፋ የሁለቱ ሀገራት የሀብት የቆዳ ስፋት የህዝብ ብዛትና የቴክኖሎጂ ምጥቀት ልዩነት በዝሆንና ድንቢጥ የሚመስል ነው። በጦር ኃይል ለመጠፋፋት ግን በ1990ዎቹ መጀመሪያ ላይ ለጥቂት ዓመታት ከማረፋቸው በስተቀር ያልተዘጋጁ፣ ያልፎከሩ፣ ያልተቆራቆሱበት ዘመን የለም። ጦርነቱ በቆመበት ዘመን በመቶ የሚቆጠሩ የኒኩሌር አረሮች የነበሯት ዩናይትድ ስቴትስ ዛሬ 7200 የኒኩሌር ቦምብ አከማችታለች። ያኔ ምንም ያልነበራት ሰሜን ኮሪያ በትንሽ ግምት አስር የኒኩሌር ቦምብ አምርታለች። ሁለቱ አገራት አንዳቸው ሌላቸውን በአውዳሚው ቦምብ መጥተው ከበቀላው አጸፋ መትረፋቸው ብዙ አጠራጣሪ ነው። ሰሜን ኮሪያም ደቡብ ኮሪያን ወይም ጃፓንን በኒኩሌር ቦምብ ከመታች ደግሞ አጸፋው ሳይደርስ ብዙ ዜጎቿ በመርዛማው ጢስ ለመጠለስ ብቻ ማለቃቸው አይቀርም። ባለሙያዎች እንደሚሉት ዩናይትድ ስቴትስ ከአንድ ሚሊዮን ሦስት መቶ ሺህ በላይ እግረኛ ጦር አላት። ከሰሜን ኮሪያ ጋር እንደምትፎክረው ጦርነት የምትገጥም ከሆነ ደግሞ የጃፓንና የደቡብ ኮሪያ ጦርም ከአሜሪካ ጦር የሚቆጠር ነው። የሰሜን ኮሪያ እግረኛ ጦር ከአንድ ሚሊዮን ሁለት መቶ ሺህ ይበልጣል። ከሀገሪቱ ዜጋም 6 ሚሊዮን የሚሆነው ግን ወታደር ለመሆን ጠመንጃ ማንገብ እንጂ አዲስ ስልጠና አያስፈልገውም። ሰሜን ኮሪያ በረጅም ርቀት ተምዘግዛጊ ሚሳኤል፣ በባህር ሰርጓጅ ጀልባና መርከቦች ብዛትና ጥራት ከአሜሪካኖች አትወዳደርም። የአሜሪካን የቅርብ ታማኞች ደቡብ ኮሪያን ወይም ጃፓንን ለመምታት ግን አንዱም በቂዋ ነው። እርግጥ ነው ዩናይትድ ስቴትስ ደቡብ ኮሪያ ጎዋም ሰላማዊ ውቅያኖስ እና ጃፓን ላይ የተከለችው ጸረ ሚሳኤል ሚሳኤል ከሰሜን ኮሪያ የሚወነጨፈውን ሚሳኤል አየር ላይ መቅለብ ይችላል ነው የሚባለው ማንም ግን እርግጠኛ አይደለም የጃፓን ባለስልጣናትን ለማረጋጋት ባለፈው ሳምንት ቶኪዮን የጎበኙት የዩናይትድ ስቴትሱ የጦር ኃይሎች ጠቅላይ ኤታማጆር ሹሞች አዛዥ ጄኔራል ጆሴፍ ዳንፎርድ እንኳ ጦራቸው በሰሜን ኮሪያ አጎራባች ግዛቶች የተከለው ጸረ ሚሳኤል ሚሳኤል የጠላቱን ሚሳኤል ቀልቦ እንደሚያስቀር ዋስትና ለመስጠት አልደፈሩም። ሀገራቸው ታማኞቿን ከጥቃት እንደምትከላከል ግን ቃል ገብተዋል። ጠቅላይ ሚኒስትር የጋራ ግንኙነቶቻችን በተለይ በወታደራዊ ደረጃ ያለውን በግልጽ ልነግረው ትችላለሁ ከአለት የጠጠረ የሁለቱ ሀገራት የመከላከያና የውጭ ጉዳይ ሚኒስትሮችም ከአለት የጠጠረውን ወዳጅነት ያረጋግጣል ባሉት ስልት ላይ ባለፈው ሳምንት ተወያይተዋል ፕሬዚደንት ዶናልድ ትራምፕም ጦራቸው የሀገራቸውን ወዳጆች ከጥቃት እንደሚከላከል ደጋግመው አስታውቀዋል። ሰሜን ኮሪያም እኛ የምንወደውን የምንወክለውን ወዳጃችንን ወይም እኛን ለማጥቃት አይደለም፣ ለማጥቃት እንኳን ካሰቡ አቅላቸውን ይስታሉ። እውነቴን ነው የሚላችሁ። ጭራሽ የሚይዙ የሚጨብጡትና የሚያጡት ምክንያቱም የሚደርስባቸው ነገር ይሆናል ብለው ጨርሶ ያላሰቡት ነው። የሀገራችን ህዝብ እና ተባባሪዎቻችን ጥቃት አይደርስባቸውም የሚከተለውን ነግራችኋለሁ። ሰሜን ኮሪያዎች የሚያደርጉትን በጥሞና ቢያስቡበት ይሻላቸዋል። አለበለዚያም በዚች ዓለም ጥቂት ሀገራት ብቻ የደረሰባቸውን አይነት መከራም ይደርስባቸዋል። ሰሜን ኮሪያዎችም ለዛቻ ፎከራ ፕሮፓጋንዳው አልሰነፉም። የሀገሪቱ ቴሌቪዥን ጣቢያ እንደዘገበው ታላቁ መሪ ኪም ጆንግ ኡን ጦራቸው የዩናይትድ ስቴትስ የጦር ሰፈር የሚገኝበትን ጓምን በሚሳይል ለመምታት የነደፈውን ስልት ከጦሩ ጠቅላይ እዝ ቢሮ ተገኝተው ሲያጠኑ ነበር። በቀደም ስለ ስልቶ አፈጻጸም የጦር ኃይሎች ጠቅላይ ታማጆር ሹም ጀኔራል ኪም ራንክ ጊዮም እያደረጉላቸውን ገልጻና ማብራሪያ አድምጠዋል። ታላቁ መሪ ጉብኝታቸውን ሲያጠናቅቁ አሜሪካኖችን አስጠነቀቋ አሉ። ታፍራላችሁ እያሉ የተከበሩት የበላይ መሪያችን አሜሪካኖች ትግስታችንን ከተፈታተኑና በኮሪያ ልሳነ ምድር አካባቢ በጣም አደገኛና ወራዳ እርምጃ ከወሰዱ ከዚህ በፊት እንዳልነው አስፈላጊውን እንወስናለን። አሜሪካኖች በቅጡ ማሰብና ትክክለኛ ውሳኔ ማድረግ አለባቸው። አለበለዚያም በእኛ ጥቃት ኀፍረት ይቀናነባሉ ሁለቱ አገራት። ጠብ ፍጥጫቸውን በድርድር እንዲያስወግዱ የተለያዩ መንግስታት ጠይቀዋል። ሌሎቹ መክረዋል፣ ያስጠነቀቁም አሉ። ቀዳሚዋ ሩሲያ ናት። የሀገሪቱ ውጭ ጉዳይ ሚኒስቴር ቃል አቀባይ ማሪያ ዛካሮቫ ባለፈው ሐሙስ እንዳሉት ማናቸውም ወታደራዊ እርምጃ የሚያደርሰው ጥፋት በቀላሉ የሚገመት አይደለም። የኮሪያ ልሳነ ምድርን ችግር በጦር ኃይል ለመፍታት የሚደረግ ማናቸው ሙከራ ከፍተኛ ድቀት ያስከትላል። በሁሉም ተፋላሚ ኃይላት ላይ ከፍተኛ ጥፋት ያደርሳል። በሰው በምጣኔ ሀብትና በተፈጥሮ ሀብት ላይ የሚያደርሰው ጥፋት አደገኛ። ለሰሜን ኮሪያ ታዳላለች እየተባለች የምትወቀሰው ቻይናም ለውጊያ የሚዛዛቱት መንግስታት ጥባቸውን ለማርገብ እንዲደራደሩ አደራ ብላለች። የሀገሪቱ ውጭ ጉዳይ ሚኒስቴር ቃል አቀባይ ሁዋ ቹን ዮንግ እንዳሉት ጠቡን የሚያባበስ እርምጃም መቆም አለበት። በአሁኑ ሰዓት መደረግ ያለበት በጣም አስፈላጊው ነገር ሰሜን ኮሪያ የሚሳኤልና የኒኩሌር ኃይሏን ማዳበሯን ማቆም፣ አካባቢውን የሚነካካውን ውጥረት ከማባባስ ነገር መታቀብም አስፈላጊ ነው። የኮሪያ ልሳነ ምድር ከውጥረት አዙሪት መውጣት አለበት። ከዚህ ግብ ለመድረስ የመጀመሪያውን ጥሩ እርምጃ ለመውሰድ መሽቀዳደም አስፈላጊ ነው። ትኩረትና ኃይልን በሙሉ ድርድሩን አስቀድሞ በመጀመሩ ላይ ማዋል ያስፈልጋል። ማስጠንቀቂያ ምክር አድራውን የሰማ እንጂ እስካሁን በይፋ የተቀበለው የለም። ዩናይትድ ስቴትስ እና ደቡብ ኮሪያ ደግሞ ዛሬ ሰሜን ኮሪያ ጥግ አዲስ ወታደራዊ ልምምድ ጀምረዋል። 17500 የአሜሪካ ወታደሮች ከ50 ሺህ ከሚበልጡ የደቡብ ኮሪያ ወታደሮች ጋር የሚያደርጉት ወታደራዊ ልምምድ ከሰሜን ኮሪያ የሚሰነዘር ጥቃትን በመከላከሉ ላይ እያተኮረ ነው ተብሏል። ሰሜን ኮሪያ ልምምዱን አውግዛ አጸፋውን ጠብቁ ብላ ዝታለች። እንደተለመደው የፖለቲካ ታዛቢዎች የጦር ልምምዱ ሰሜን ኮሪያን ከመጓጎጥ የሚቆጠር ነው በማለት ተችተውታል። የዋሽንግተንና የሶል ባለስልጣናት ግን ልምምዱ በየዓመቱ የሚደረግ ነው ባይ ናቸው። ይዋጉ ይሆን አይታወቅም። ግን የጀርመኑ ውጭ ጉዳይ ሚኒስትር እንዳሉት ዓለም ስንቱን ቀውስ ታስተናግዳለች። អ្នកជាមហ ամەد នីជរ៉ាសសាម៉ា